ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምፅና በቪዲዮ የተቀረጹ ጂሃዳዊ የቅስቀሳ ውጤቶችና ጽሑፎችን ሊያወጣና ሊያሰራጭ እንደሆነ ተገልጿል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ የሚገኘው የሰሃን ምርምር ኢንስቲትዩት ዳይሬክተር ማቴው ብራይደን ከአሜሪካ ድምፅ የሶማልኛ አገልግሎት ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስ አስታውቀዋል። ትዝታ በላቸው ታቀርበዋለች። እስላማዊ መንግስት ቡድን ወደ ኢትዮጵያ ለመስረግና ለማንሰራፋት ማቀዱና እንቅስቃሴ መጀመሩ የታወቀው የቡድኑ ደጋፊ የሆኑ ዌብሳይቶች ባወጡትና በዋናው የእስላማዊ መንግስት መገናኛዎችም ይፋ እውቅናና ማረጋገጫ በተሰጠው የሶስት ደቂቃ ቪዲዮ ስራ ነው። ቪዲዮው በእስላማዊ መንግስት ቡድን በስፋት የሚታወቅና የሚዘወተር መዝሙር በአማርኛ የተዘመረበት ነው። ቡድኑ ሌሎችም የቅስቀሳ ውጤቶችን በተከታታይ በአማርኛ እንደሚያወጣ አስታውቋል። ኬንያ የሚገኘው ሳሃን የሀሳብ አብላኝ ተቋም የሚመሩት ካናዳዊ የፖለቲካ ተንታኝ ማቲዩ ብራይደን ሶማሊያን፣ የአፍሪቃ ቀንድ አካባቢንና ቡድኖቻቸውን ጠንቅቀው ያውቃሉ። ሀርጌሳ ውስጥ ከ1988 ዓ ምት እስከ 2000 ዓ ምት ድረስ ኖረዋል፣ ሰርተዋል። ላለፉት 11 ዓመታት ደግሞ ናይሮቢ ናቸው። ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በሚል መጻረ ቃል የሚታወቀው ግብረ ሰናይ ድርጅት የመንግስታቱ ድርጅት የልማት መርሃ ግብር የዩኤንዲፒ የቀውስ አሽታችና መፍትሄ አፈላላጊ ቡድን አይሲጂ ባልደረባ ሆነው ሰርተዋል። በህዝቧ ብዛት በአፍሪቃ ሁለተኛ የሆነችው ኢትዮጵያ ሰሞኑን የገባችበት አለመረጋጋት ለእስላማዊ መንግስት ቡድን አማላይ ሁኔታን እየፈጠረ መሆኑን ብራይደን ተናግረዋል። isis sees in ethiopia a potential opportunity. we know the group has been expanding. ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም ሕልውናውን ግን አስጠብቆ እስካሁን መቆየት ችሏል። የጠቅላይ ሚኒስትር አብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቅና ከኤርትራም ጋር የሰላም ውል መፈረሙን ጨምሮ የተወሰዱት የለውጥ እርምጃዎች ለኢትዮጵያ ያመጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ብራይደን ይጠቁማሉ። ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሣሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው ዓመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማኅበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋገጥና ለማስፋት እድል ያገኛሉ። አይሲስ እያደረገ ያለውም እነዚህን ሁሉ ነው። የእስላማዊ መንግስት ቡድን አፍቃሪና ተከታይ መሆናቸውን የገለጹ ታጣቂዎች ሶማሊያ ውስጥ ብቅ ብቅ ማለት የጀመሩት ከአራት ዓመታት በፊት ነበር። ያኔ ከአልሸባብ ያፈነገጠ አንድ አነስተኛ ቡድን ለአይሰሱ ኤሚር አቡበከር አል ባግዳዲ ታማኝነቱን አውጆ ወጣ። ከዚያ ጊዜ አንስቶ እስላማዊ መንግስት ቡድን በተለይ በሰሜናዊ የሶማሊያ አካባቢዎችና ዋና ከተማይቱ ሞቃዲሾ ዙሪያ ስሩን ተክሎ እየተንቀሳቀሰ ይገኛል። በእርግጥ ቡድኑን በአካባቢው ያሉ ኃይሎች በፍቅር አስተናግደው አያውቁም። መንግስቱም ይመታዋል፣ አልሸባብም ይመታዋል። እርሱ ግን አለ። እንደዚያም ሆኖ ታዲያ ቁጥሩ ተመናምኖ ከየገባበት እየተባረረና መሬት እየጠበበችው ባለበት ጊዜ እንዴት ይሁን፣ እስላማዊ መንግስት ቡድን አልፎ ተርፎ ወደ ኢትዮጵያ ለመዝለቅና ለመንሰራፋት የሚሳካለት ኢትዮጵያ አየህ፣ ኢትዮጵያ የአካባቢው ልዕለ ሀያል አገር እንደሆነች ማስታወስ ይገባል። ከመቶ ሚሊየን በላይ እንደሆነ የሚገመት ህዝብ ያላት አገር ነች። እንዲያ ሆና ሳለች ታዲያ ብዙ አካባቢዎቹ አልተረጋጉም። ማዕከላዊው መንግስቷ ገና ደካማ ነው ብል የተሳሳትኩ አይመስለኝም። እንዲያውም አንዳንድ አስተዳደርም የሌለባቸው አካባቢዎች አሉ። በመላ ሀገሪቱ ብዙ ውጥረት አለ። ብቸኛ አይሁን እንጂ በተለይ ኦሮሚያ ክልልን መጥቀስ እችላለሁ። ብዙ ነገር በቡድኑ አመራር ላይ የተንጠላጠለ ነው። አይስስ አሁን የሚፈልገው አይነት ምልመላና ስልጠና ማከናወን የሚችሉ አንጋፋና ግርማ ሞገስ ያላቸው መሪዎች ቢኖሩትም ባይኖሩትም በየአካባቢው የተበተኑ ተዋጊዎችና አሰልጣኞች ግን አሉት ስለዚህ ችግር የሚኖርባቸው አይመስለኝም። አሁን አይሲስ የሚፈልገው የሚረግጠው መሬት መኖሩን የሚጠለልበት አንዳች ከለላ ማግኘቱን ብቻ ነው ይላሉ ብራይደን። ሶማሊያ አልተመቸችውም። ስለዚህ ርዕዮተ ዓለሙን ለማስረጽና ለጊዜው የሚበቃውን ያህል ኃይል ለማሰባሰብና ለማደራጀት በአካባቢው ሌሎች አማራጮችን ሁሉ ከመሞከርና ከመግባት አይቦዝንም ብለዋል። ይሳካለት ይሆን? አዎ ይሳካላቸዋል ብዬ አስባለሁ። በእርግጥ አይሲስ ብድግ ብሎ አካባቢውን ያጥለቀልቃል የሚል እምነት የለኝም። አይሲስ የሚያስተዳድራቸው፣ በኃይል የሚይዛቸው አካባቢዎች በቅርቡ ይኖራሉ ብዬ አላምንም። ያ ራሳቸውን ለአደጋ ማጋለጥና ማጥፋት ይሆንባቸዋል። የኢትዮጵያ ጦርና ፌዴራል ፖሊስን የመሳሰሉ ኃይሎች እኮ ናቸው የሚጠብቋቸው። ይሁን እንጂ አይሲስ ኃላፊነት የሚወስድባቸውን ጥቃቶችና አደጋዎች ግድያዎችን የመሳሰሉ ሁኔታዎች ይኖራሉ ብዬ አስባለሁ። ከዚያ በተጨማሪም የየአካባቢው ማህበረሰቦች የሚጠረጥሯቸው ወይም የሚናገሯቸው የሀገሪቱ የስለላ መዋቅሮችም ሊያሸቷቸው የሚችሉ የምልመላና የስልጠና ማዕከላት ሊኖሩ እንደሚችሉም የሰሃኑ የምርምር ተቋም መሪ አመልክተዋል። በሶማሊያው እስላማዊ መንግስት ቡድን ውስጥ ከኢትዮጵያ የሄዱ አባላት እንዳሉ በአማርኛ የወጣው ቪዲዮ ይጠቁማል። የዛሬ ሁለት ዓመት አካባቢ በወጣው ቪዲዮ ላይ አቡ ዙቤር አልሀባሺ የሚባል አማርኛ ተናጋሪ ጂሃዲስት እንዳለው አይሰስ ይፋ አድርጎ ነበር። በእርግጥ ኃላፊነቱ ወይም ቦታው ምን እንደሆነ አልተገለጸም። አይሰስ በዚህ ዓመት ባወጣው ሌላ ቪዲዮ ደግሞ አልሀባሽ መሞቱን ቢናገርም የት እንዴት እንደሞተ ግን አይገልጽም። አንድ ቀድሞ የሶማሊያ አይሰስ አባል የነበረ ሰው ሰሞኑን በተለይ ለቪኦኤ በሰጠው ቃል ቡድኑ ካሉት ሶስት መቶ አባላት ወደ ስምንት የሚሆኑት ኢትዮጵያውያን መሆናቸውን ተናግሯል። አድማጮቻችን ይህንኑ ርዕሰ ጉዳይ በተመለከተ የኢትዮጵያን መንግስት ምላሽ ለማካተት በጠቅላይ ሚኒስትሩ ጽሕፈት ቤት በኩል ጥረት እያደረግን እንገኛለን። እንደ ተሳካ እናቀርባለን።